ሰላማዊ ሕዝብ ላይ እንደዚህ አይነት ጥቃት መድረሱ በራሱ የሚያሳዝን ነገር ነው። የሌላ የውጭ ሀይል ይኑርበት፣ እዛው ያሉ ሰዎች ያኮረፉ፣ ወይም የራሳቸው ጥያቄ በዚህ መልኩ ለመግለጽ የሚፈልጉ ይሁን እሱ በመንግስት እና በሚመለከተው አካል የሚገለጸው ነው። ጎንደር ላይ እና ባህር ዳር ተከሰተ ተብሎ በመንግስት መገናኛ ብዙሃን የተገለጸው ነገር ዝርዝር ሁኔታው ጥፋት አድራሾቹ እነማን እንደሆኑ በምን ሞቲቭ ያንን ነገር እንዳደረጉ ዝርዝር መረጃው በመንግስት በኩል የሚገለጸው ነው። ግን ዞሮ ዞሮ ያው የጸጥታው ላይ እና በሰዎች በነጻነት መንቀሳቀስ ላይ የሚፈጥረው የራሱ አሉታዊ ተጽዕኖ ይኖረዋል። ይሄ ወዴት ያመራል? የመንግስት ጸጥታ አካላት በምን መልኩ ክትትል እያደረጉ ነው? እንዴት አይነት እርምጃ ይወስዱበታል? የሚለው እንግዲህ በሚመለከታቸው አካላት ተጣርቶ እስኪገለጥልን ድረስ ምን ጠብቆ ሆኖ በዋናነት ግን የዚህ የአስቸኳይ ጊዜ አዋጁ ስራ ላይ ከዋለ ተግባራዊ ከሆነ እንደዚህ አይነት ጥቃ ሲደርስ ይሄ መጀመሪያው ነው እና የበለጠ የጸጥታ አካል ዋለ እርስዎ ነው እንዲሰራ መልእክት የሚያስተላለፍ ነው የሚሆነው ብዬ ነው ማስበው። አካባቢው ላይ ተቃውሞ እንደዚሁም ሁከት ተቀስቅሶ ነበረ ከጥቂት ወራት በፊት። ከእሱ ጋራ የሚያገናኘው ነገር ይኖር ይሆን? የተወሰኑ ክፍሎች ስልጠና ወስደው ከዚህ ከሁከቱ ጋር ተያይዞ ተሳትፎበታል የተባሉ ሰዎች ትምህርት ወስደው ስልጠና ወስደው ጥፋቱንም እንዳይደገም ለማድረግ ሁሉም የበኩሉን ሚና ለመጫወት ኃላፊነት ወስዶ በተመለሰ ወቅት ላይ ነው እና እንደዚህ አይነት ነገር የተከሰተው። ምናልባት ከዛ ጋር እያያዝ አያያዝ እንደሆነ አላቅም። እርግጠኛ አይደለሁም። መረጃ የለኝም። ግን ከዛ ውጪ ነው ለማለትም አይቻልም። ከጥቂት ቀናት በኋላ የጥምቀት በዓል ጎንደር ላይ ይከበራል። ምን ያክል አሳሳቢ ነው? አሁን ህዝብ የሚሰበሰብባቸው የአደባባይ በዓላት ናቸው ከጥቂት ቀናት በኋላ የሚከበሩት እና እንደዚህ አይነት ጥቃቶች መፈጸማቸው በመጪዎቹ በዓላት ላይ የሚያሳደረው ተጽዕኖ ምንድን ነው? ምን ያክል አስጊ ነው? እንግዲህ ይሄ ምናልባት ቀጥታ የሚመለከተው የጸጥታ አካሉን ቢሆንም እንደ ግለሰብ የሚሰማኝ እንግዲህ ኢትዮጵያዊ ባህሉን ሃይማኖቱን በዓመት አንድ ጊዜ የሚመጣ ጥምቀትም ሰላማዊ መልኩ ለማክበር ሁሉም ሰው የበኩሉን ሚና ይጫወታል የሚል ሀሳብ አለኝ። እኔ ብዙም ችግር ይፈጠራል የሚል ሀሳብ የለኝ ምክንያቱም የቀጥታ አካላት ቀድሞ ዝግጅት ባያደረጉ ኖሮ እንዳልከው በጥምቀት በዓሉ ሂደት ላይ የራሱ ስጋት ይፈጥራል የሚል አመለካከት ሲኖር ይችል ነበር። ግን አሁን ቀድሞ ታውቋል። ችግሩን ሊያደርሱ ይችላል የሚባሉ ወገኖች ለመለየት በቂ ጊዜ ያለ ሙከራዎችም ተደርጓል እና ይሄ ደግሞ የበለጠ የጥጥት አካሉን አለት ስለሚያደረገው የጥምቀት በዓሉ በሰላማዊ ሁኔታ ይካሄዳል የሚል ሀሳብ ነው ያለን። በጎንደርም በባህር ዳር ለተፈጸሙት ጥቃቶች እኔ ነኝ ብሎ ኃላፊነት የወሰደ ወገን የለም እስካሁን እስካሁን ድረስ እስካሁን ካለው መረጃ ማን ጥቃቱ እንደፈጸመው የሚያሳዩ ምልክቶች ይኖሩ ይሆን? ይህን ማወቅ አልችልም። ምክንያቱም ግለሰቦች ናቸው ዞሮ ዞሮ እንደዚህ አይነት ተግባር ውስጥ የገቡት። ግን ኃላፊነቱን ለመውሰድ የተዘጋጀ ወገን ወይ አካል እስካሁን ድረስ በይፋ መግለጥ ነበርበት። ምክንያቱም በሌሎቹ ሀገሮች ላይ እንደዚህ አይነት ጥቃት ሲደርስ ወዲያውኑ ነው ኃላፊነት የሚወስድ አካል የሚወስድ። ስለዚህ ኃላፊነቱን የሚወስድ አካል የለም ማለት ነው። በሌላ ቋንቋ ወይም ግለሰቦች በራሳቸው ተነሳሽነት ነው እንደዚህ አይነት ነገር አደረሰ ደረሱት ወደሚለው መደምደሚያ ሊወስድ ይችላል። ግን አሁን ኃላፊነቱን የወሰደ ወይም ይህንን ድርጊት እንዲፈጸም አድርጓል ይህን ትዕዛዝ ነው ብሎ የሚል አካል አለ የለም ወደሚለው መደምደሚያ ለመድረስ በጣም ጊዜው አይደለም። ምክንያቱም አሁን የጸጥታ አካላት ጥቃት አደረሱ የተባሉ ሰዎችን አድኖ ለመያዝ ጥረት እያደረገ ነው። እነዚህ ሰዎች እያዙ ከነዛ ሰዎች በምርመራ የሚገኘው መረጃ ባለቤቱን ሊጠቁም ይችላል።